በኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 የመከስከስ አደጋ 32 ዜጎቿን ያጣችው የኬንያ የልዑካን ቡድን አዲስ አበባ ገብቷል። የአደጋውንም ቦታ ጎብኝቷል። ሕይወታቸውን ያጡት መንገደኞች ቤተሰቦችም አዲስ አበባ መግባት ጀምረዋል። በኢትዮጵያ አየር መንገድ ስካይላይት ሆቴል የተገኘው ግርማቸው ከበደ ተከታዩን ዘገባ ልኮልናል። የአዲስ አበባው የኢትዮጵያ አየር መንገድ ስካይላይት ሆቴል የእንግዳ መቀበያ ክፍል ውስጥ በርካታ ሰዎች ቢኖሩም የሀዘን ድባብ ይታይበታል። ለሀዘን የተለኮሱ ሻማዎች ጭልጭል የሚል ብርሃን ያወጣሉ። መረጃ ለማግኘት ከሚፈልጉት ጋዜጠኞች በስተቀር ብዙም የሚያወራ ሰው አልነበረም። በሀዘን የፈዘዙ ፈገግታ የጠፋባቸው ፊቶች ይታያሉ። በበረራ ቁጥር ኢቲ 302 አውሮፕላን የመከስከስ አደጋ ከሞቱት 149 መንገደኞች መካከል 32ቱ ኬንያውያን ናቸው። የሟቾቹ ኬንያውያን ቤተሰቦችም ወደ አዲስ አበባ መግባት ጀምረዋል። ያረፉት ደግሞ በቅርቡ በተከፈተው በኢትዮጵያ አየር መንገድ ስካይላይት ሆቴል ነው። ከኢትዮጵያ አየር መንገድ ሰራተኞች፣ ከኬንያ ኤምባሲ ኃላፊዎችና ና አደጋው በተከሰተበት ያለፈው እሁድ ወደ ኢትዮጵያ ከገባው የኬንያ ልኡካን ቡድን ጋር ለመነጋገር ይጥራሉ። ከእነዚህ ኬንያውያን መካከል አንዱ ካሊድ አብዲ ቃድር መሐመድ ነው። ያጣሁት እናቴንና ወንድሜን ነው በማለት ይጀምራል። ለቪኦኤ በሰጠው አጭር ቃለ ምልልስ ካይራ እናቴንና ወንድሜን ነው ያጣሁት ከጀርመን ነበር የመጡት የኬንያውን የካይራ ባህል ማወቅ ፈልገው ነበር የመጡት ብግብጽ በግብጽ አውሮፕላን ተሳፍረው ከመጡ በኋላ አዲስ አበባ ላይ በኢትዮጵያ አየር መንገድ ተሳፍረው ወደ ናይሮቢ በማቅናት ላይ ነበሩ ይህ አደጋ ሲደርስ እጅግ አሳዛኝ ዘግናኝ አደጋ በዜና ነው የሰማ ነው ወዲያውኑም የበረታውን ክፉ ዜና ተረዳን ምክንያቱም በዚያ አውሮፕላን ተሳፍረው እንደነበር አውቀን ነበርና ወጣት እናት ናት። ተወዳጅ እናት። ያለው ሁሉ የሚረዳው ሐዘን። ከኢትዮጵያ አየር መንገድ እያገኙት ስላለው ምላሽም የሚከተለውም ብሏል። ዊ ዌር ሪሲቭድ ሂር ኢን ኢትዮጵያ የስተርዴይ ዊዝ ኤ ቬሪ ዋርም ዌልከም ትላንት ነው ኢትዮጵያ የገባ ነው። በጣም በአክብሮትና በፍቅር ነው የተቀበሉን። እስካሁን ለተደረገልን መስተንግዶ በጣም ደስተኞች ነን። ነገር ግን ምንም መረጃ እያገኘን አይደለንም። ነገ ማለዳ አውሮፕላኑ የተከሰከሰበት ስፍራ ሊወስዱን ቃል ገብተዋል። ከዚያም ከአየር መንገዱ ተጨማሪ መረጃ እናገኛለን የሚል ተስፋ አድርገናል። ባለፈው እሁድ አዲስ አበባ የደረሰውን የኬንያ የልዑካን ቡድንን የሚመሩት የትራንስፖርት ኬንያ ዋና ጸሐፊ ኤስተር ኮይሜትም በአደጋው ሕይወታቸው ላለፉት መንገደኞች ቤተሰቦች መጽናናትን ተመኝተው ከኢትዮጵያ አየር መንገድ ጋር በጋራ እየሰሩ እንደሆነ ነው ለቪኦኤ የተናገሩት። ኢትዮጵያን ኤርላይንስ ሀዝ ቢን ጉድ ዊ ሜት የስተርዴይ ዊዝ ዘ ግሩፕ ሲኢኦ የኢትዮጵያ አየር መንገድ ጥሩ መስተንግዶ እያደረገልን ነው። ከኩባንያው ዋና ሥራ አስኪያጅም ጋር ተገናኝተናል። አውሮፕላኑ የተከሰከሰበትንም ስፍራ ሄደን አይተናል። ሌሎች የሟች ቤተሰቦች ጋር ሆነን አግኝተውናል። እናመሰግናለን። ከዚህ ጋር በተያያዘ ቪኦኤ ህይወታቸው ያለፉትን መንገደኞች አስከሬን ማንነት መቼ እንደሚለይ የኢትዮጵያ አየር መንገድ የኮርፖሬት ኮሚኒኬሽንን ጠይቆ ጉዳዩ በአደጋ መርማሪ ቡድኑ የተያዘ ስለሆነ አሁን አስተያየት አይሰጥበትም የሚል ምላሽ አግኝቷል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።